ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ከአሁን ሶስት ሰዓት ጀምሮ በ19 እና በ25 ሜትር ባንድ የሚያስተላልፈውን ፕሮግራም ጀመረ። ¶¶ ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች፣ የቅዳሜ ሰኔ ሁለት ሁለት ሺ አስር ዓመተ ምህረት ምሽት ፕሮግራሞቻችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂ ታዬ ነኝ። ዝግጅታችንን ንጉሱ ታምሬ ያቀናብራል። ባለም ዜናዎችን ከፍትና ትናንት ምሽት የተጀመረውን ለጥያቄው መልስ ፕሮግራማችንን እናስከትላለን። የኢትዮጵያ ህገ መንግስት የዓለም አቀፍ ሰብአዊ መብት ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይት በአንቀጽ አስራ ሁለት ላይ ማንም ዜጋ በሀገሩ የመኖር ሀብት የማፍራት የመዘዋወር መብት አለው ይላል። የኢትዮጵያ ህገ መንግስት አንቀጽ ሰላሳ ሁለት እንዲያውም ከዚያም አልፎ ይሄዳል። ለጥያቄዎቻችሁ መልስ የሚሰጡልን እንግዳችን ዶክተር ያዕቆብ ኃይለማርያምን ድምጽ ነው የሰማችሁት። የሩዋንዳን የዘር ፍጅት ለመዳኘት የተቋቋመ ችሎት ከፍተኛ አቃቢ ህግ የነበሩ በተባበሩት መንግስታትም የናይጄሪያና ካሜሩን ድንበር ማካለል ላይ የሰሩ ናቸው። ከዜና በኋላ ጠብቋቸው። ሌላው ቅንብራችን ይህን ሀገር ቆልፎ የያዘ ፖለቲክ አመራሩ በተለይ ከአስራ ዘጠኝ ሰማኒያ ሶስት በኋላ ምንድን ነው ዲሞክራሲያዊ ማዕከላዊነት የሚባል ይሄ ይሆናል ብሎ የጠበቀ ሰው ያለ አይመስለኝም። እኔ አልጠበቅኩም። እንደገና በዚህ ሁለት ወር ውስጥ በየቀኑ የተደረጉ ነገሮችን ሳያቸው ግልብጥ ብዬ ከተስፋ መቁረጥ ስሜት ወደ ሙሉ ተስፋ ነው የተቀየርኩት። በአዲስ አበባ ዩኒቨርሲቲ የስነ ጥበብ ታሪክ መምህሩ አቶ አበባው አያሌውና የውጭ ቋንቋዎችና ስነ ጽሁፍ መምህሩ ዶክተር አንማው አንተነህ ናቸው የተሰሙት። የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋንና የአረና ትግራይ ስራ አስፈጻሚ ኮሚቴ አባሉን አቶ ገብሩ አስራትን የያዘ ውይይት ይኖረናል። ትናንት ባጭሩ ያሰማናችሁ የሰጥ አገባ እንግዶቻችን አቶ መኮንን ካሳና አቶ ክንፉ አሰፋ የሚከራከሩበት ቅንብር ደግሞ ከዚያ ይከተላል። በዚህ መልክ ፕሮግራማችን አራት ሰዓት ላይ ይጠናቀቃል። የሙዚቃ ቃና ናፋቂዎች ከትህትና ጋር ይቅርታችሁ አይለየን። መልካም ምሽት። ወደ ዜና እንለፍ። እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። አንድ የዩናይትድ ስቴትስ የልዩ ዘመቻ ወታደር ትላንት ደቡብ ምዕራብ ሶማሊያ ውስጥ ከአልቃይዳ ጋር ግንኙነት ባላቸው ነውጠኞች ተገድሏል። ሌሎች አራት ቆስለዋል። ጥቃቱ የደረሰው ገና በመታነጽ ላይ ባለ የፍተሻ ኬላ ላይ መሆኑ ተዘግቧል። የዩናይትድ ስቴትስ ኃይሎች አካባቢውን ከአልሻባብ ነውጠኛው ቡድን ለማጽዳት የተሰማሩትን የሶማሊያና ኬንያ ወታደሮች ለመርዳት ምሽጎችን በመቆፈርና ሌሎች የመከላከያ ዘዴዎችን በመስራት ላይ እንደነበሩም የአሜሪካ ባለሥልጣናት ተናግረዋል። ሻሃዳ በተባለው የአልሻባብ ዜና አገልግሎት ለጥቃቱ ኃላፊነቱን ወዲያውን የወሰደው ቴሌግራም በተሰኘው የማኅበረሰብ መገናኛ ብዙሀን አማካኝነት ነው። ባለፉት ሁለት ዓመታት ጊዜ ውስጥ አንድ የዩናይትድ ስቴትስ ወታደር ሶማሊያ ውስጥ ሲገደል የትላንቱ ለሁለተኛ ጊዜ መሆኑ ነው። አልሻባብ የሮመዳን ጾም ከገባ ወዲህ ጥቃት ማድረሱን ጨምሯል። በሄግ ያሉ የዓለም አቀፉ ወንጀል ፍርድ ቤት ዳኞች በቀድሞው የኮንጎ ሪፑብሊክ ፕሬዚደንት ዣን ፒየር ቤምባ ላይ የተሰጠውን ብይን ሰርዘዋል። ዣን ፒየር ቤምባ ኃይሎቻቸው ማዕከላዊ አፍሪካ ሪፑብሊክ ውስጥ የጦር ወንጀል ፈጽመዋል ተብሎ በቀረበባቸው ክስ እንደነበር ይታወሳል። ብይኑ የተሰጠው ቤምባ ወታደሮቻቸው ለፈጸሙት የጦር ወንጀል በኃላፊነት ሊጠየቁ አይችሉም ብለዋል ዳኛዋ ክሪስቲን ፋንደን ቫይጋርት በ18 ዓመት እስራት እንዲቀጡ የተሰጠውን ብይንም ቀልብሰዋል። ቤምባ ወታደሮቻቸውን ወደ ማዕከላዊ አፍሪካ ሪፑብሊክ በ2002 ዓ ም የላኩት ያኔውን የሀገሪቱን ፕሬዚደንት አንጌ ፌሊክስ ፓታሴን እንዲያግዙ እንደነበር ይታወሳል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ዛሬ በካናዳው የጂ ሰባት ዓመታዊ የመሪዎች ጉባኤ ላይ ሲናገሩ በዩናይትድ ስቴትስና ሌሎች አገሮች መካከል የሚካሄደው ንግድ አግባብ ያለውና በጋራ የሚጠቅም መሆን አለበት ብለዋል። ሌሎች አገሮች ላለፉት በርካታ አስርት ዓመታት በዩናይትድ ስቴትስ ሲጠቀሙ ቆይተዋል። ይህ አሰራር ደግሞ ወደፊት ሊቀጥል አይችልም ብለዋል ትራምፕ ይህን አስተያየት ዛሬ የሰጡት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመገናኘት ወደ ሲንጋፖር ከማቅናታቸው በፊት ነው። ለሁለት ቀናት በካናዳ ኬቤክ የተካሄደው የጂ ሰባት መሪዎች ዓመታዊ ጉባኤ የተጠናቀቀው በዛሬ ዕለት ነው። ቪየና የታቀደውን የዩናይትድ ስቴትስና ሩሲያ መሪዎች ጉባኤ ለማስተናገድ አመቺ ልትሆን ትችላለች ይላሉ። የክሬምሊኑ ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ። ቃል አቀባዩ በዛሬ መግለጫቸው ፕሬዚደንት ቭላዲሚር ፑቲንና ፕሬዚደንት ዶናልድ ትራምፕ ባለፈው መጋቢት ተገናኝተው ሲነጋገሩ ቀጣዩ መገናኛቸው ቪየና ልትሆን እንደምትችል ተጠቅሷል ብለዋል። እስካሁን ግን ስፍራውን አስመልክቶ የተደረሰ ውሳኔ አለመኖሩን ፔስኮቭ አክለው አስረድተዋል። በመጨረሻም ታሊባን አፍጋኒስታን ውስጥ በመንግስቱ ኃይሎች ላይ የሚያካሄደውን የማጥቃት ዘመቻ የኢድ አልፈጥር በዓል በሚከበርባቸው ሦስት ቀናት እንደሚያቆም ዛሬ አስታወቀ። የተኩስ አቁም ጥሪው የአፍጋኒስታኑ ፕሬዝደንት አሽራፍ ጋኒ ከፊታችን ማክሰኞ ጀምሮ ለአንድ ሳምንት ጸረ ታሊባን ዘመቻውን ለማቆም ከደረሱበት ውሳኔ ጋር ተገጣጥሟል። የታሊባን አመራር በተጨማሪም ሕዝቡ የጾም መፍቻ በዓሉን በሰላማዊ መንገድ እንዲያከብር ተዋጊዎቹ በሲቪሎች አካባቢ እንዳይሰባሰቡ ማዘዙን በመግለጫው አስታውቋል። ያም ሆኖ ግን ሀገሪቱ ውስጥ በሚገኙ በዩናይትድ ስቴትስ በሚመሩ ባዕዳን ኃይሎች ላይ ጥቃት ማድረሱን እንደሚቀጥል ዝቷል። ታሊባን እንደ አውሮፓውያን ዘመን አቆጣጠር ከ202 ዓ.ም ወዲህ አፍጋኒስታን ውስጥ የተኩስ አቁም ጥሪ ሲያቀርብ ለመጀመሪያ ጊዜ መሆኑ ነው። ነውጠኛው ቡድን በአሁኑ ወቅት ከአፍጋኒስታን 407 አውራጃዎች ገሚሱን ይቆጣጠራል። ለሰዓቱ ያለን ዜና በዚሁ ይጠናቀቃል። የዓለም ዜናውን አደመጥን። የቅዳሜ ምሽት ፕሮግራማችን ይቀጥላል። አሁን ለጥያቄው መልስ፣ በኢትዮጵያ ከየቦታው ህዝብ የሚፈናቀልባቸው ምክንያቶችና ህጋዊ መፍትሄዎቻቸው። በዚህ ርዕስ ዙሪያ ለተነሱ በርካታ የአድማጭ ጥያቄዎች መልስ የሰጡን ዶክተር ያዕቆብ ኃይለማርያም ናቸው። ዶክተር ያዕቆብ የህዝብ እርስ በርስ መናቆር ለሚያመጣው መዘዝ እንግዳ አይደሉም። እንደ አውሮፓውያን አቆጣጠር በ1990ዎቹ የሩዋንዳን የዘር ጅምላ ፍጅት ለመዳኘት በተቋቋመው ዓለም አቀፍ ችሎት ከፍተኛ አቃቤ ሕግ ነበሩ። በኋላም ወደ ኢትዮጵያ ተመልሰው በ2005 እንደ አውሮፓውያን አቆጣጠር ወይም በኢትዮጵያ በ1997 ጠቅላላ ምርጫ የቅንጅት ለአንድነትና ዲሞክራሲ ፓርቲ ተወዳዳሪ እንደነበሩ ይታወሳል። ምርጫውን ተከትሎ በተነሳው ውዝግብ ለእስር ከተዳረጉ አባላት አንዱ ነበሩ። በአለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል መሰረት ፕሪዝነር ኦፍ ኮንሽንስ የህሊና እስረኛ ነበሩ። ለዶክተር ያዕቆብ የአድማጮቻችንን ጥያቄ የምታቀርብላቸው የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። በጣም ነው የማመሰግነው ዶክተር ያዕቆብ ኃይለማርያም። ዛሬ እንግዲህ በአጋጣሚ አይደለም እርስን ለዚህ ጉዳይ የምንጋብዞት ዶክተር ያዕቆብ ሩዋንዳ ውስጥ ከማገልገል ልምዶ እንደሚረዱት የህዝብ እርስ በርስ ጥላቻና ግጭት ማፈናቀል መዘዙ ብዙ ነው ኢትዮጵያ ውስጥ እንግዲህ መፈናቀል በርክቷል አሁን ኢትዮጵያ ተረጋግታለች ባለፉት አንድ አራት ወራት ውስጥ በቋፍ የነበረች አገር ነበረች። እንደው በመፈረካከስ የህዝብ ግጭትም እስከ ዛሬ ተሰምቶ በማይታወቅ ሁኔታ ከፍ ብሎ የህዝብ ግጭት ይሰማ ነበር። ያን ተከትሎ እንግዲህ በርካታ መፈናቀል አለ። በዚህ ላይ ነው እንግዲህ ዛሬ የአድማጮችን ጥያቄ የሚመልሱልን። የመጣልን ጥያቄ እንደው ጠቅለል ያለ ነው። ስለ ሀገሪቱ አንድነትና ህዝቡ እስከ ዛሬ ድረስ ነጻነቱን ተከላክሎ አብሮ ስለመኖሩና ስለ ቀጣይ ሁኔታ የሚጠይቅ ነው። እና አድማጩ ሀሳባቸውን ነው የላኩልን፣ መንደርደሪያ እንዲሆነን እሱን ላሰማዎት። ይኸው ባላለሁ አሪዞና ችሳን ነው የምደውልላችሁ ለጥያቄው መልስ። ፕሮግራም አዘጋጆች በመጀመሪያ ሰላምታ አቀርባለሁኝ። ይህ ጥያቄ ምንድን ነው እንደምታውቁት እዚህ ሀገር ስንኖር ምንም መስዋዕትነት ባልከፈልንበት ሀገር መጥተን ተምረን ስራ ይዘን ንብረት አፍርተን ከጫፍ ጫፍ እየተዘዋወር እንፈለግንበት ቦታ እየኖር ራሳችንን ሰብአዊ መብታችን ተከብሮ የምንኖር መሆናችንን ሁላችንም የምናውቀው ነው። የኢትዮጵያ ሕዝብ ደግሞ ጠላት በተለያየ አቅጣጫ በመጣባት ጊዜ ጉራጌ ሳይባል አማራ ሳይባል ኦሮሞ ሳይባል ማንኛውም ብሔረሰብ በጋራ እየወጣ በምስራቅም በሰሜንም በደቡብም በሁሉም አቅጣጫ ደሙን እያፈሰሰ አጥንቱን እየከሰከሰ ያቆያት ሀገር መሆኗን የዘነጋን ይመስለኛል። እኔ እንደማየው ዛሬ አባራሪ ተባራሪ፣ ተፈናቃይ፣ አፈናቃይ አገሬ ወይም አገር የሌለው አገር አልባ እየተባለ ሰዎች እየተባረሩ በእውነቱ በሚያሳፍር ሁኔታ ላይ እንገኛለን። በጣም የሚያሳፍር ሁኔታ ላይ ያለ ነው። ጠያቂው፣ በእውነት የኢትዮጵያ ሕዝብ ግንኙነት በሚገባ አስረድተዋል፣ ገልጸውታል። አንድ ተስፋ የማያስቆርጥ ነገር አለ። ከየቦታው የተፈናቀሉ በተለይም አማራው ብሔረሰብ ጨቋኝ ተብሎ ከየቦታው ያፈናቀለው ሕዝቡ አብሮት የሚኖር ሕዝብ አይደለም። የፖለቲካ ካድሬዎች የፖለቲካ መሪዎች ናቸው እንጂ ሕዝቡ የትም ቢሆን ከየትም አካባቢ አማራው ሕዝብ አማራ በመሆኑ ከዚህ ይውጣለን ከዚህ ይወገድልን ያለበት ጊዜ የለም እና በህዝቡ በኩል በእውነት ይህን ያህል የሚያስጨንቅ ነገር አይደለም። እንዲያውም ይሄ መፈናቀል ከተጀመረ ሀያ ስምንት ዓመት መሆን ነው። በተለይም ደግሞ ያተኮረው በአማራ ህዝብ ላይ ነው። ይሄ ደግሞ በእውነት በዓለም አቀፍ ደረጃ ከባድ ወንጀል ነው። ግን በህዝቡ በኩል ምንም ጊዜ ሊሆን ተጣልቶ ተጋጭቶ የሚያውቅበት ሁኔታ የለም። ለምሳሌ ጉራ ፈርዳ መጥቀስ ይቻላል። የጉራ ፈርዳ ነዋሪዎች መጀመሪያ ከምዕራብ ጎጃም ተለምነው ጉራ ፈርዳ አንድ ወረዳ ስለማይሆን ተለምነው ነው የመጡት ከዚያ እዛ ከሰነበቱ በኋላ በካድሬዎች ምክንያት በፖለቲከኞች ምክንያት ከዛ እንዲወጡ ተገደዱ በሚወጡበት ጊዜ ህዝቡ እያለቀሰ ስንቅ እየሰነቀ ነው የሸኛቸው ስለዚህ በህዝባችን በኩል በእውነት ምንም የሚያሰጋ የሚያሳስብ ነገር የለም ህዝቡ አሁንም ተፋቅሮ ተዋዶ ነው የሚኖረው ምንም ጊዜ ቢሆን በመሀሉ ግጭት ፈጥሮ ጠላትነት መስርቶ አቅም መስተካከል ያለበት እንግዲህ የፖለቲካ ሁኔታ ነው ማለት ነው። እሺ፣ ዶክተር ያዕቆብ ወንጀል መሆኑን ገልጸዋል፣ መስተካከል እንዳለበትም ገልጸውልናል። በምን ሁኔታ እንደሚስተካከል እርስዎ ምሁራዊ አስተያየቶን ይሰጡናል። እርስዎም ደግሞ በመልሶ ጠቆም አድርገዋል፣ ካድሬዎች ናቸው ብለዋል። ጥርጣሬ አለ ለምሳሌ አሁን በቅርቡ ከወለጋ የተፈናቀሉና ራያ ውስጥ ያሉ አማሮች አሉ። ከደንቢዶሎ አካባቢ በተለያየ ሁኔታ ነው የሚገልጹት። ገሚሱ ፈርተን ነው የወጣ ነው ይላል። ገሚሱ ደግሞ ማስፈራሪያ ደርሶብናል ይላል። ሌላው ደግሞ የለም የአገሬው ሕዝብ ወጥቶ አትሂዱ ለምንድን ነው የምትሄዱት ብሎ ጠይቆናል ይላሉ። የወረዳውንም አስተዳዳሪ አነጋግረን ነበር። የወረዳው አስተዳዳሪ በተደራጀ መልኩ መጥቶ የሰፈሩትን አማሮች ለሰላሳ ዓመታት ነው እዛ አካባቢ የኖሩት ውጡ ያለ የለም የሚል መልስ ሰጥተውናል። በፕሮግራማችን ነገር ግን ቀደም ብሎ እርስዎም እንደጠቀሱት ካድሬዎች ያፈናቅላሉ የሚል ጥርጣሬ አለ እና እስቲ አንድ ሌላ ጥያቄ ላሰማዎት በድምፅ የመጣልን እንዲሁም በኢሜይል የመጣ አለ። እሱንም አነብሎታለሁ። አመሰግናለሁ። አማራው በየቦታው በየሀገሩ የሚፈናቀለው የአገሩ ሰው የተጠጋበት ሰው ሳይሆን ሌሎቹ በመንግስት አካላት እንትን እያሉ የህዝብ ወታደርን እያስተባበሩ ውጡ የሚሉ የመንግስት አካል እንጂ ህዝቡ አይደለም እያለ እየጮኸ ነው። አሁንም በየሀገሩ የሚፈናቀለው ነው ከገዛ አገሩ ላይ በመንግስት በህዋት እንጂ ለማንም ሰው የሀገሩ ሰው በሰባ ሰባት የሄዱ ሰዎች ሰዎች ዛሬ ወልዶ ድረው ልጆቻቸው የልጆች ባዩበት ሰዓት አሁን እንደገና ወጡ የሚሏቸው አማራውን እየነጠሩ ለምን እንደሆን እኔ አይገባኝም። ባለስልጣኖች ተአማራው ላይ አልወረዱም። እነሱ ናቸው የሚያፈናቅሏቸው። ምንም ጥርጣሬ የለውም። አመሰግናለሁ። እሺ፣ ዶክተር ያዕቆብ እዚሁ በፌስቡክ የመጣልን ዛኪር ኢባን ሞሐመድ የተባሉ የመንግስት ካድሬዎች ይህንን እንደሚያደርጉ አቶ አለማየሁ ጤናው የተባሉም በዚሁ ላይ ብሔር ተኮር መፈናቀል መቼ ጀመረ? ጥቂት የቆየ ነው ወይስ ቅርብ ጊዜ የመጣ ነው? አፈናቃዩ ማን ነው? የመንግስት ካድሬዎች ናቸው ወይ፣ በአካባቢው የበለጠ ባለቤትነት የሚሰማቸው ብሔረሰቦች፣ ወይስ ሌላ የሚል ጥያቄ አቅርበዋል። ግን ለምን ለምን ይሄ ይሆናል። አንደኛ ይሄ የህዝቡ አመለካከትስ ፍትሀዊ ነው ወይ? መረጃ አለው ወይ? ህዝቡ በምን የተነሳ ነው? ካድሬዎች ወይንም በመንግስት የሚከፈሉ ሰዎች ህዝብን እያጣሉ ያፈናቅላሉ የሚለው ከየት ነው የመጣው? ካድሬዎች ሲባል የመንግስት ባለስልጣን ማለት ነው። በመንግስት በኩል በአካባቢውን እንዲያስተዳድሩ የተሾሙ ሰዎች ማለት ነው። መፈናቀል ብዙ ቦታ ብዙ ሰው ተፈናቅሏል። ከዚህ በፊት ኦሮሞችም ተፈናቅሏል፣ ከቤኒሻንጉል ጉራጌዎችም ከአምቦጋ አካባቢ ተፈናቅለዋል። ብዙ ሰው ተፈናቅለዋል። ሆኖም ግን ከሁሉም የከፋው በአማራው ላይ ነው። ሀያ ስምንት አመት አንድም ጊዜ አንዳች ፋታ፣ በየጊዜው አማራ በመሆናቸው ብቻ ሲፈናቀሉ ኖረዋል። ይሄ የሆነው ዋናው ምክንያት በፍጹም በሌለ ነገር አማሮች ጨቋኞች ናቸው፣ አማሮች በዝባዞች ናቸው፣ የብሄር ጭቆና አለ ኢትዮጵያ ውስጥ በሚል በፍጹም በሌለ ነገር ተሰብኮ የህዝቡን ህዝቡን በማሳሳት ላይ የተመሰረተ ነው። በኢትዮጵያ ውስጥ የብሔር ጭቆና ኖሮ አያውቅም። ከዚህ በፊትም በቮይስ ኦፍ አሜሪካ ለማስረዳት ሞክሬያለሁ አሁን ወደዛ አልሄድም። እና መሰረቱ እንግዲህ የብሔር ጭቆና ኢትዮጵያ ውስጥ አለ፣ ጨቋኞቹ ደግሞ አማሮች ናቸው ከሚል አይዲዮሎጂ የመነጨ በሽታ ነው። ይሄ እኔ እንደ በሽታ ነው የማየው። ካድሬዎቹ እውነትም ማምነውበትም ላይሆን ይችላል። ብዙን ጊዜ እነኚህ ሰዎች ሲፈናቀሉ ንብረታቸው እየተወሰደ አሁን በዚያ ሰሞን ምናልባት ወርም አልሞላውም። በአንድ አካባቢ ክልሉ ምክትል አስተዳደር አማሮች ንብረታችሁን በሳምንት ውስጥ ሸጣችሁ ከዚህ ውጡ ንብረታችሁ ካልሸጣችሁ ይወረሳል ብሎ ህዝብ ባለበት ሰው እየሰማ በአደባባይ ይህንን የተናገራለን ከጉራፈር የተባረሩት ሰዎች የታዘዘበት ወረቀት ቅርብ ጊዜ ፌስቡክ ላይ ተለጥፎ ነበር እና ይሄ በግልጽ የሚሆን ነገር ነው የተደበቀ ነገር አይደለም ይሄ በእውነት በአንድ ሀገር ውስጥ ሊቀጥል አይችልም ከፍተኛ የዓለም አቀፍ ወንጀል መሆኑን ላስረዳ ይችላለሁ ጥያቄው ከተነሳ እሺ ወደ ቀጣይ ጥያቄ ልሂድና ኢትዮጵያ በጎሳና በቋንቋ በመከፋፈሏ ምክንያት መጤና ነባር በመባባል ከአርባና ሀምሳ ዓመታት በፊት የቆዩ ሰዎችን ያፈናቅላሉና ኢትዮጵያ ከተደራጀችበት ቋንቋን ካማከለ ስርዓት ጋር የተያያዘ ነው ወይ ይላሉ። ይህንን የሚጠይቁት አቶ ተስፋዬ አበበ ናቸው። እርግጥ ሕዝቡን በቋንቋና በብሄር መከፋፈሉ አስተዋጽኦ አላደረገም ማለት አይቻልም። ግን ማተኮር ያለብን አሁንም ባለስልጣናቱ ወይንም ደግሞ ካድሬዎቹ ያመጡት ነገር ነው። ሕዝቡ በቋንቋ መከፋፈሉ በምንም አይነት አላጋጨው። ምናልባት በወሰን በብሄር ሲካለል የወሰን ግጭት ይኖራል እንጂ ዘርን ለይቶ አማራ ነህ አንተ ስለዚህ ውጣ የተባለበት ሁኔታ የለም፣ በመካለሉ ምክንያት ሆኖም ግን በዚህ በኩል አስተዋጽኦ ሲያደርግ ዋናው ግን የዚህ ብሔረሰብ የአማራ ብሔረሰብ ጨቋኝ ነው፣ ባህላችን ደምስሷል፣ ቋንቋችን አጥፍቷል የሚለው ውንጀላ ነው በመፈናቀሉ ዋና ምክንያት የሆነው አፈናቃዮቹም ፊት እንደተባለው ህዝቡ አይደለም የመንግስት ባለስልጣናት ናቸው። እነማን እንደሆኑ እንደውም በአካልም ይታወቃሉ። እንደውም በአካል ይታወቃሉ ይታወቃሉ በደንብ ይታወቃሉ። ከህዝቡ የሚሰወር ነገር የለም እኮ። እንግዲህ ሌላ አይነት ደግሞ ማፈናቀል አለ፣ በብሔረሰቦች መካከል ካሄደ አይነት ግጭት። ለምሳሌ ጋሊብ ሀሰን ከሶማሌ ክልል ስለተፈናቀሉ አንድ ሚሊዮን የሚጠጉ ኦሮሞዎች መፈናቀል ጥያቄ ጠይቀዋል። ያ በሁለት ብሔረሰቦች መካከል ነው። ይህንንስ እንዴት ይመለከቱታል? በምን ይፈታል ይላሉ። እርግጥ ብዙ ኦሮሞዎች ተፈናቅለዋል። ግን አፈናቃዩ አሁንም ይታወቃል፣ በደንብ ይታወቃል። ምናልባት እንደውም በመሪነቱ ዋናው ተዋናይ ነበረ የሚባለው ሰውዬ በስም አልጠቅስም እንጂ በደንብ ይታወቃል እና ብዙ ኦሮሞዎች ተፈናቅለዋል። እና ኦሮሞና ሶማሌ ተስማምቶ የሚኖር ህዝብ ነበረ። ለምንድን ነው አሁን ይሄ ነገር የመጣው? ለስንትና ስንት ሺህ ዓመት ተስማምቶ ተግባብቶ የሚኖር ህዝብ ምን አመጣው? ይሄ ይሄ እንግዲህ ሰዎች የፈጠሩት ነገር ነው እንጂ ከህዝቡ ጋር ተያይዞ ያደገ ነገር አይደለም። በህዝብ ጥላቻ ላይ የተመሰረተ ነገር አይደለም። ከአርባ ዓመት በፊት ከአምሳ ዓመት በፊት አልሆነም። የሆነው መቼ ነው? ከሀያ ስምንት ዓመት ወዲህ ነው። አይዲዮሎጂው የወለደው ነው ማለት የብሔር ጭቆና የሚለው አይዲዮሎጂ የወለደው ነገር ነው። ይህንን አይዲዮሎጂ ደግሞ ስራ ላይ የሚያውሉት ባለስልጣናት ያመሰግናለሁ። እንግዲህ መፈናቀል ወደ ከተሞችም አለ ከመሬት ስሪቱ ጋር ከመሬት ንግዱ ጋራ የተያያዘ ነው። ለምሳሌ ከላፍቶ አካባቢ ከሀና ማርያም ስለተፈናቀሉ ሰዎች ጥያቄ ደርሶናል። ሰላም ዜዎች ፋሲል ይባላለሁ። ይሄ ለጥያቄዎች ፕሮግራም ያቀርብኩት እኔ ጥያቄ ምንድን ነው? ስደታችሁና መስተዳዳችሁ በክረምት አሁን ያለ እግዚአብሔር ቃል እንኳንና በሀገራችን ላይ ቤት እየፈረሰ ያለው ጉዳይ ሲጀመር ለምንዛ ቦታ ጋ ሰሩ እንደገና ደግሞ ካርታ ሰጥተው ፕላን ሰጥተው ውሃ ሰጥተው መብራት ሰጥተው ሁሉም ነገር ካስተደረጓቸው ሀያ አመት አስር አመት ከኖሩ በኋላ አሁን የሚያፈርሱባቸው ምክንያት ምንድን ነው? ለቂ መወጫ ለማድረግ ነው ወይ? ሰዎቹ በዚህ በክረምት አራሶች፣ የወለዱ እናቶች፣ ሽማግሌዎች፣ አባቶች ልጆች ጀምረዋል። ትምህርት ቤት እንኳን ሳይዘጋ እንዲህ አይነት ጭካኔ ወይ? ተመሳሳይ ቦታ ወይ ደግሞ ለነሱ የሚሆን ነገር ወይ ደግሞ በምትኩ ሌላ የሚሆን ነገር መሰጠት ሲገባው በግሬደር ሰው ላይ ማፍረስ፣ አራስ ላይ ማፍረስ ይህ ተገኘ ወይ እና ይህንም ለሚቀርቡት እንግዳ እንድጠየቁልኝ ነው። ፋሲል አረጋኔ ከዋሽንግተን ዲሲ አመሰግናለሁ። ዶክተር ያቆብ ግን በእርግጥ እኔም አጋጥሞኛል ሰዎች የህግ እርዳታ የጠየቁበት ጊዜ ነበረ፣ ከአዲስ አበባ የተፈናቀሉ ሰዎች። እርግጥ ነው ይሄ ትክክል አይደለም፣ ልክ አይደለም። የሰው ቤት አይፈርስም። ቤት እኮ ንብረት ብቻ አይደለም፣ ሰው ሞቶበታል፣ ሰው ተወልዶበታል። እና ከንብረትነት በላይ ያለ ነገር ነው። ለምሳሌ በደቡብ አፍሪካ ሕገ መንግስት መሰረት አንድም የማንም ሰው ቤት ማፍረስ አይቻልም፣ የማንም ሰው ቤት ማፍረስ አይቻልም። አሜሪካም ያው እንደሚታወቀው ኤሚነን ዶሜን በሚል በጣም አስፈላጊ ሆኖ ሌላ አማራጭ ካልተገኘ በስተቀር የሰውን ቤት ማፍረስ አይቻልም። ካሳ ሲከፈለው እንዲያውም ከፍ ያለ ካሳ እየተከፈለው ቢሆን ሌላ አማራጭ ከሌለ ብቻ ያንን የህዝብ አገልግሎት እንዲቀጥል ተብሎ ምናልባት ቤቱ ሊፈርስ ይችላል። ኢትዮጵያ ግን በእውነት በጣም የሚያሳዝን ነው። በሀገሩ እንደዚህ መንገላታት፣ እንደዚህ ስቃይ ማየት የለበት። የህግ ባለሙያ ነዎት፣ ከህግ አንጻር እንዴት ይታያል እነኚህ ሰዎች? ማስረጃም አለን ነው የሚሉት። መሬቱን የተመሩበት መሬት ገዝተው ኢትዮጵያ ውስጥ መሬት አይሸጥም አይለወጥም የመንግስት ነው። ነገር ግን መሬት የሚሸጥበት ሁኔታ አለ። ገዝተን፣ ባለንብረት ሆነን፣ አልምተን፣ አስፈላጊውን ነገር ሁሉ መንገድ አሰርተን፣ ውሃ አስገብተን፣ መብራት አስገብተን ነው የሚሉት እና እንዴት ይመለከቱታል? ይሄንን ከመሬት ስሪቱ ጋር አያይዘው ከመሬት የኢትዮጵያ መሬት ፖሊሲ ጋር አያይዘው ይህንን እንግዲህ ህግማ አለ ማንም ሰው በንብረቱ አላግባብ ሊወሰድበት አይችልም ይላል ደግሞ መሬት አይሸጥም አይለወጥም ይላል ህጉ አለ በሀገራችን እኮ የህግ ችግር የለም ህግማ በጽሁፍ ማስረብ ማን ብሎን አፈጻጸሙ ላይ መተግበሩ ላይ ነው እንጂ ህጎችማ አሉ እኔ አሁን ያኔ በዚህ ወደ ሰበታ አካባቢ የተፈናቀሉ ሰዎች ቢሮ የመጥተው ክሰስልን አሉ። ማንን ነው የምከሰው? ብከስ ሰሚ ያገኛለሁ ወይ ፍርድስ ያገኛለሁ ወይ በሚል ሰዎች እኔ ያዝናለሁ ብዬ የሸኘኋቸው፣ እነሱም ገባቸው። በእውነት ይሄ እኔ ፍርድ ክስ ብከፍት የትም እንደማይደርስ ማንም የሚያውቀው ነገር ነው። የሀገራችን የፍትህ ሰዓት የሚያውቅ ሰው ይህንን በቀላሉ ሊረዳው ይችላል። እሺ ወደ ሌላ ጉዳይ ልውሰዶት። ባለፈው ሳምንት ወይንም ከዚህ ቀደም ከዚህ ቀደም ባለ ፕሮግራማችን ምሁራንን ስናወያይ ስለዚሁ ስለ ማፈናቀል የኢትዮጵያ ህገ መንግስት ሰዎች የትም ቦታ ሰርተው መኖር እንደሚችሉ አርሰውም ነግደውም የትም የኢትዮጵያ ክልል ውስጥ መኖር እንደሚችሉ እንደሚፈቅድ ነው። በሌላ በኩል ደግሞ የክልሎች ህገ መንግስት የሚባል ነገር አለ። የውይይቱ አባል የነበሩ አንደኛው ምሁር ስለ በንሻንጉል እንዲሁም ደግሞ ስለ ጋምቤላ ህገ መንግስት ገልጸውልን ነበር። እርግጠኛ ነኝ ሌሎችም ክልሎች እንዲህ አይነት ህገ መንግስት ይኖራቸዋል ብዬ ገምታለሁ። መጤ ነባር የሚልና መጥተው የሰፈሩ የሚል በሁለት የተከፈለ መብት የሚሰጥ ነው ህገ መንግስቱ። ህዝብን የማፈናቀል ምክንያቱ አማራም ይሁን ኦሮሞም ይሁን ጉራጌ የማፈናቀል ዋናው መሰረቱ ያ ህገ መንግስት ነው ይላሉ። ስለዚህ የሚነግሩን ነገር አለ። አሁን እንግዲህ ሊሆን ይችላል ያ ህገ መንግስት ህገ ወጥ ነው። ምክንያቱም የኢትዮጵያ ህገ መንግስት የዓለም አቀፍ ሰብአዊ መብት ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይት በአንቀጽ አስራ ሁለት ላይ ማንም ዜጋ በሀገሩ የመኖር ሀብት የማፍራት የመዘዋወር መብት አለው ይላል። የኢትዮጵያ ህገ መንግስት አንቀጽ ሰላሳ ሁለት እንዲያውም ከዚያም አልፎ ይሄዳል። ማንም ኢትዮጵያዊ በሀገሩ በፈለገበት መኖር ይችላል፣ ሀብት ሊያፈራ ይችላል ይልና፣ እንደዚሁም በፈቃድ ኢትዮጵያ ውስጥ ለገባ ለውጭ ሀገር ዜጋ እንዲሁ ተመሳሳይ መብት አለው ይላል። እና ይሄ ህግ ይሄ መብት በዓለም ደረጃ የታወቀ ነገር ነው። እንዳውም ማንም ሰው ከተወለደበት ቦታ ከተወለደበት አካባቢ አለፈቃዱ ሊነቀል አይችልም በዘሩ ምክንያት በሚናገረው ቋንቋ ምክንያት ማፈናቀል ከባድ ያለም አቀፍ ወንጀል ነው እና ምናልባት እንደውም ከዛም የዘለለ በአማሮች ላይ የተፈጸመው ከዛም የዘለለ የዘር ማጥፋት ወንጀል የምንለው እንችል ይሆናል። ግን ለማጠቃለያ ይህንን ኢትዮጵያ ውስጥ የሚካሄደውን የህዝብ መፈናቀል በተመለከተ እንግዲህ አዲስ ጠቅላይ ሚኒስትር ከመጡ ወደ ሀገሪቱ አንድ ሁለት ወር ከሳምንት በላይ ሆኖታል። አዎንታዊ የሆኑ ለውጦችን እያደረጉ እንደሆኑ የፖለቲካ ገምጋሚዎች ይናገራሉ። ይህንን የህዝብ መፈናቀልን በተመለከተ በሌላ በኩል ምንም አልተናገሩም የሚል ስሞታም ከያቅጣጫው ይሰማል። በተለይ አንድ ሚሊዮን የሚሆን ህዝብ ከኦሮሚያ ተፈናቅሎ ሜዳ ላይ ባለበት ሁኔታ ምንም የተናገሩት የለም የሚል ከኦሮሞ ፖለቲካ ታጋዮች በተለይ ሂስ ሲቀርብባቸው ይሰማል። ምን ምክር ይሰጧቸዋል? እርስ ምን መደረግ አለበት? በምን ሁኔታ ነው ይሄ ነገር እልባት ሊኖረው እና ኢትዮጵያውያን በያሉበት መብታቸው ተከብሮ ሊኖሩ የሚችሉት እንዴት ሊያስተካክሉ ይችላሉ? ጠቅላይ ሚኒስትር አብይ አህመድ በአሁኑ ጊዜ እንግዲህ በሀገራችን የነጻነት የዲሞክራሲ እና የፍትህ ጮራ ተስፋ ተንጸባርቋል። ተስፋ ነው ምለው እስካሁን ድረስ ያ ተስፋ ያጨለመው ምንድን ነው? በየጊዜው ከየአካባቢው የሚባረሩ በጎሳቸው ምክንያት የሚባረሩ ኢትዮጵያውያን ሁኔታ በእውነት በጣም ተስፋችን አጨልሞታል። ከነኝህ ከነጻነት ከዴሞክራሲ ትግል በበለጠ ይሄ በጣም ዋጋ የሚሰጠው ነገር ነው እና ጠቅላይ ሚኒስትር ዶክተር አብይ አጽንዖት ሰጥተው እንዲከታተሉት የሚገባ ነገር ነው። ዞሮ ዞሮ እኔ በእውነት ክፉ እንዲነካቸው አልፈልግም። ዞሮ ዞሮ እሳቸውንም ሊነካ ይችላል። እንዳውም እኮ በሩዋንዳ ፍርድ ቤት ብዙም ጊዜ የምንከሳቸው የነበሩ ሰዎች ዜጎቹን፣ ያባረሩ አካባቢያቸው ያፈናቀሉ ሰዎች ናቸው እና በዚህ ድርጊት ጠቅላይ ሚኒስትሩም ተከሰው ነበር። እንዲሁም ጠቅላይ ሚኒስትሩ ፍርድ ቤት ያቀረብኩት እኔ ራሴው ነበር። ያን ዕለት የእኔ ተራ ነበር። ጥፋተኛ ነህ አይደለህም ብሎ በሚጠየቅበት ጊዜ እኔ ነበርኩ ፍርድ ቤት የቀረብኩት እና ጠቅላይ ሚኒስትሩ ክፉ አይንካቸው። ጥሩ ጀምረዋል ግን በዚህ ነገር ላይ ከፍተኛ አጽንኦት ሰጥቶ የሚከታተሉት ነገር ነው። ነገ ወደ እሳቸውም ሊመጣ ይችላል። ይርጋ የለውም፣ ዘላለማዊ ነው። ይሄ ወንጀል ዘላለማዊ ነው የሚሆነው። በሌላው በኩል ደግሞ ይህንን ወንጀል የፈጸሙ ሰዎች መታወቅ አለባቸው። በፍርድ ቤት የሚሆን ወይንም በእርቅ ጉባኤ፣ እንደ ደቡብ አፍሪካ በእርቅ ጉባኤ የሚሆን ወይንም ደግሞ እንደ ሩዋንዳ ጋቻቻ በሚል በባህላዊ የፍትህ ስርዓት መጣራት አለበት። ዋናው ነገር ተጠያቂው ማን ነው የሚለው ነው እንጂ ቅጣቱ አይደለም። በኢትዮጵያ ግን ይሄ ተጠያቂነት አለ ማስፈል ነግሷል ማለት ይቻላል። ኢምፒዩኒቲ በኢትዮጵያ ውስጥ ነግሷል፣ የቆየ ነው ይሄ። ማንም ባለስልጣን ለሰራ ወንጀል ተጠያቂ ሆኖ አያውቅም። ዘጠና ሰባት ሁለት መቶ ሰዎች በአንድ ቀን ተገደሉ። አቶ መለስ በሚያዘው ወታደር በነበረበት ጊዜ ሁለት መቶ ሰዎች ተገደሉ። አንድም ሰው ተጠያቂ ሆኖ አልቀረበም። ተጠያቂነት ማስፈን በጣም አስፈላጊ ነገር ነው። ዓለም አቀፍ ፍርድ ቤቶች ሄግም ይሁን ወይንም የሩዋንዳው ዋናው አላማቸው ተጠያቂነት ማስፈን ነበረ እንጂ ቅጣት አልነበረ። አሁንም ኢትዮጵያ ውስጥ ወንጀል የሰሩ እነማን ናቸው ተብሎ መታወቅ አለበት። ይቅርታ ጠይቀው ከቅጣት ሊድኑ ይችላሉ ቅጣቱ ሊቀርም ይችላል። ዶክተር ያዕቆብ ኃይለ ማርያም ለሰጡኝ ሰፊ ማብራሪያ በአድማጮቼ ስም በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። ትዝታንና እንግዳችንን ዶክተር ያዕቆብ ኃይለማርያምን እናመሰግናለን። ወደ ሚቀጥለው ቅንብር እንለፍ። ውይይት፣ የተሃድሶ ለውጥ በኢትዮጵያ እድሎችና ፈተናዎች በኢትዮጵያ የተያያዘውን የተሃድሶ እንቅስቃሴ ጅምር ተጨባጭ እንዲሆን የሚጠበቀውን ለውጥ ምንነትና ዘለቄታ በአንድ ወገን ሁኔታው የፈጠራቸውን እድሎችና ፈተናዎች ደግሞ በሌላው ለመመርመር የሚጥር ውይይት ነው። ቀጣዩ ተወያዮች የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋ፣ የአረና ትግራይ ስራ አስፈጻሚ ኮሚቴ አባሉ አቶ ገብሩ አስራት፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ስነ ጽሁፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም ሁለተኛ ክፍል ውይይት ባለፈው ሳምንት ዝግጅቱ እልባት ካደረገበት የሚንደረደር ይሆናል። አቶ ገብሩ ወደ ርሶ ልመለስ። በዶክተር ብርሃኑም በአቶ አበባውና በዶክተር አንማው የተባሉትንም ሰምተዋል። እስካሁን የታዩትን እርስዎ በልዩነት ያነሷቸው አሁንም ጥያቄ ውስጥ የሚገቡ ጉዳዮች አሉ። ከዚያ ባሻገር ግን የተደረጉትም እርሶም ጭምር አንዳች አዎንታዊ እርምጃ ተደርገው ሊወሰዱ ይችላሉ ያሏቸው እንዴት ከዚህ በበለጠ ወደሚፈለገው አቅጣጫ እንዲመሩ፣ በተቃውሞ ጎራ የተሰለፋችሁም ሆነ በኢህአዴግ ውስጥ ያሉትን ጨምሮ ዶክተር ብርሃኑ ደጋግመው እንደሚሉት ይሄ ወደ ሰፋ ወደሚፈለገው አቅጣጫ ፈጥኖ ወደሚያደርስ የሁሉም የሆነች አገር ወደምትፈጠርበት የምትሉት አዝማሚያ መውሰድ ይችላል። የትኞቹ ላይ ምን ልታደርጉ ትችላላችሁ? የራሳችሁንም ኃላፊነትና እድሎች ጨምረው። መልካም። አስቀድሜ አሁን እየታየ ያለው ለውጥ እንዴት መጣ እንዴትስ ሊቀጥል ይችላል በሚለው ላይ ትንሽ አስተያየት ልስጥ። መጀመሪያ ይሄ ለውጥ በመሰረቱ ህዝቡ ያደረገው ትግል ውጤት ነው። አሁን እያየነው ያለነው ሁኔታ እንግዲህ ብዙ ጊዜ ህዝብ ታግሮ ለውጥ ሲሻ ገዢዎችም አንዳንዶቹ እሱን አይተው ለመለወጥ ይሞክራሉ። አንዳንዶቹ ደግሞ ለመለወጥ ሳይሞክሩ እንዲሁ ከህዝቡ ጋር ተጋፍጠው ይጠፋሉ። ስለዚህ ይሄ በኢህአዴግ ውስጥ በተወሰነም ደረጃ በተወሰነው ክፍል ልበል እንግዲህ እየተያየ ያለው ለውጥ ከዚህ የህዝቡ የለውጥ ፍላጎት የመነጨ ነው ብዬ ነው እማም ነው ይሄ ደግሞ ባለፉት ሁለት ሶስት አራት አመታት ብቻ ሳይሆን ላለፉት አመታት ሃያም አመት እንበለው ከዛም በላይ ያደረገው የህዝብ ትግል ውጤት እየተደመረ እየተደመረ መጥቶ ባለፉት ሁለት ሶስት አመታት ደግሞ ከፍ ወዳለ ደረጃ የደረሰበት ነው። በዛም ወቅትም በሁሉም ልበል እችላለሁ እንግዲህ ጎልቶ የታየው በኦሮሚያ እና በአማራ ክልል ሊሆን ይችላል። በሌሎች አካባቢዎችም ጭምር ግን ከፍተኛ እንቅስቃሴና ተቃውሞ ነበር በስርዓቱ ላይ የዚህ ግፊት ህዝቡም እንደ ድሮ ለመቀጠል አልፈለገም፣ ኢህአደግም እንደ ድሮ መቀጠል የማይችልበት ሁኔታ ስለተፈጠረ ያው ለዚህ ለውጥ ይሆናል ብሎ የመረጠው መሪ ይህ አመራር ሲመረጥ ግን ድምፁም፣ እናውቀዋለን የተገኘው ድምፅ እንደ ድሮው ይናን ይመስ ሙሉ በሙሉም አይደለም። እንዲያውም ትልቅ ሊባል የሚችል ማጆሪቲም አይደለም። መቶ ስምንት ነው መሰለ የተገኘው ድምፅ። ሌላው ይህን አዲስ መሪ አልመረጠም ማለት ነው። ስለዚህ በዛም በሁለት በኩል ለውጥ በሚፈልገው እና ለውጥ በማይፈልገው መካከል ያለው ልዩነት በግልጽ የሚያሳይ ጉዳይ ነው የሚሆነው። እንግዲህ ከዛ በኋላ የተለወጡ ነገሮች ሊኖሩ ይችላሉ። እስከ ዶክተር አብይ ምርጫ ግን ይሄ የኢህአዴግ የሁለት ጎራዎች ወይ የሁለት ኃይሎች ፍጥጫና ቅራኔ እንደነበር የሚያመለክተን ሆኖ ይታየኛል። ውጤቱ ግን የኢትዮጵያ የረጅም ጊዜ ትግል ነው ዋናው ነገር። ቅድም ዶክተር ብርሃን ተናግረውታል። እንግዲህ እኛ እንደ ፖለቲከኞች ብዙ ብዙም ልምድ አልፈናል፣ ተመክሮም አይተናል። ለውጥ በእውነት ለውጥ የሚሆነው መቼ ነው የሚለው ነገር ነው። አሁን ተስፋዎች፣ አገርን የማረጋጋት ጉዳይ፣ ምንድነው በኢትዮጵያ የሚፈለገው ነገር የሚለውን ነገር በመግለጽ በኩል ዶክተር አብይ ገልጸውታል። ይሄ ነው እየተደረገው ያለው እስካሁን ድረስ የተወሰኑ እርምጃዎችም ወስደዋል። በተለይ እስረኞች የመፍታት ጉዳይ ትልቅ ፋይዳ ያለው ሆኖ ይታየኛል። እነዚህ ጅምሮች ናቸው ነው የምላቸው። ኢህአዴግ በእውነት ለለውጥ ከተዘጋጀ በቅርቡ ጉባኤ ይኖረዋል። በዛ ጉባኤ የትኛው ኃይል ነው ጎልቶ የሚወጣው የሚለው ነገር መታየት ያለበት ይመስለኛል። ለምን የኢህአዴግ ጉባኤ ነው የሚሉት አቶ ገብሩ? አዎ ኢህአዴግ ጉባኤ። ይሄ አሁን የዶክተር አብይ ኃይል ፕሮግራም ሆኖ ፖሊሲ ሆኖ ተቋምን የሚለውጥ አስተሳሰብ ሆኖ ይወጣል ወይ ወይስ አይወጣም? ያን የሚታይ ይሆናል ነው ባለፈው ጊዜ የወት እንግዲህ የትናንቱ ኢንተርቪው ያዳመጥኩት የደግ ኢህአዴግ የሚመራበት አንድ መርህ አለው ይለዋል። አይዲዮሎጂ ማለት ነው፣ አብዮታዊ ዲሞክራሲ የሚለው ግን፣ አሁን እየተካሄደ ያለው ግን ከዚህ ተጻራሪ ኒዮ ሊበራል አስተሳሰብ ነው እየተራመደ ያለው ነው ያለው። እንግዲህ ትንንቁ እነሱ እንደሚሉት ማለት ነው በኒዮ ሊበራል ዶክተር አብይን ማለት ነው። እኔ በትክክል ስተረጉመው የሊበራል አስተሳሰብ እያራመድ ነው። ስለዚህ ኢህአዴግ በአይዲዮሎጂ በርዕዮተ ዓለም ደረጃም ለይቶለት ገና አልወጣም። ከዛም በላይ ይሄ የርዕተ ዓለም ለውጥ ከተደረገ በኋላም በፖሊሲ ደረጃም በህግ ደረጃም የሚጠበቁ ነገሮች አሉ። ይሄ ነው እንግዲህ በአንድ የኢትዮጵያ ችግር በአንድ ፓርቲ ብቻ መግፋት ስለማይቻል ሁሉም ባለ ድርሻ ፓርቲዎችና ወገኖች ተሳትፈው አንድ የሆነ ለሁላችንም የሚያስማማ ፍኖተካርታ ያስፈልገናል የምለው ነው። ለውጥ ሲባል ህዝቡ የጠየቀው ከመጀመር ነው መጀመር። እንግዲህ በዚህ ለውጥ ያየነው ነገር አለ። ጽንፍ ጽንፍም ታይቷል። ህዝብ ለህዝብ የሚያጋጭው ክልል ከክልል የሚያጋጩ ህዝብን የሚያፈናቅሉ ሁኔታዎችም አይተናል። በአመለካከት ደረጃም የጽንፍ አሳቸው አስተሳሰቦች ተመልክቻለሁ። ይሄ አሁን አልፎ አልፎም እየተራመደ ያለ ሁኔታ ስለሆነ ይሄን ትተን አገራችን እኛ የምንጠቀመው ህዝብ የሚጠቀመው ህዝብ ያነሳ መሰረታዊ ነገር ይህን ጽንፉ ትተን ከአሁን ወዲያ እንዴት ነው ወደፊት መሄድ መቀጠል የምንችለው የሚል ለሁላችንም የሚበጀን ዲሞክራሲያዊ መንገድ ነው። ስለዚህ ዲሞክራሲን በደንብ አስረግጠን በቃል ብቻ አይደለም ይመስለኛል። የተቋም ለውጥ ይፈልጋል፣ የፖሊሲ ለውጥ ያስፈልጋል፣ የአይዲዮሎጂ ለውጥም ያስፈልጋል። እነዚህ ሶስት የተቀናጁ ለውጦች ኖረው ለሁላችንም እንግዲህ መጨረሻው ማሰሪያው ህዝቡ ነፃና ፍትሃዊ ምርጫ ያድርግ። ሲፈልግ መቶ በመቶ ኢህአደግን ይምረጥ፣ ሲፈልግ ሌሎችን ፓርቲዎች ይምረጥ። ይሄ ከተደረገ መጨረሻው ማለት ነው። እንግዲህ በስልጣን ለመቆራቆስ አይደለም ዋናው የምንሄደው ህዝቡ በራሱ የሚወስንበት ሁኔታ ፈጥረን ህዝቡ መርጦ የፈለገውን የሚመጡበት ሁኔታ ከፈጠርን ኢትዮጵያ በሁሉም መስክኔ ወደፊት ትመጥቃለች የሚል አስተያየት አለኝ። በተጨባጭ ቶሎ መፈጸም ያለበት ይመስለኛል። ከዛ ወዲያ ህዝቡ ወሳኝ ከሆነ ሁሉ ነገር ቀላል ሆኖ ይሰማኛል። ለውጥ የማምጣት ጉዳይ ቀላል ሆኖ ይሰማኛል። መልካም። አቶ ገብሩ፣ አመሰግናለሁ። የለውጥ ጅምሮቹ ዘለቄታ ተቋማዊ መሰረት ያለው ሂደት እንዲኖር ለውጡ የአመለካከትና ከዚያ የሚመነጭ የፖሊሲ ቅርጽ እንዲኖረው አጥብቀው አንስተዋል። ተናጋሪውን ቀደም ብሎ የጠቀሷቸውን ዶክተር ደብረ ጽዮንንም ሆነ ሌሎች ከፍተኛ የቀድሞ አመራሮችን ለተጨማሪ ማብራሪያና ቀጣዩን አቅጣጫ አስመልክቶ ላላቸው አስተያየት እንጋብዛለን። አቶ አበባው በቀጥታ ወደ እርሶ ልመለስ። ፈተናዎቹ በከፊልም ቢሆን አለፍ አለፍ እያሉ በተለያዩ ተናጋሪዎች ተነስተዋል ሲባል እርሶ ቅድም ጀመር አድርገውት ነበር። ዋና ዋና የሚመስሎት ዛሬ ይመጣል ተብሎ የሚፈለገው ለውጥ ያ ዲሞክራሲ በኢትዮጵያ እንዲሰፍን የሚፈለግበት ሁኔታ እንቅፋት ሊሆኑ ይችላሉ የሚሏቸው ፈተናዎች የትኞቹ ናቸው? ለእርሶ አሉላ አቶ ገብሩ አስራትም አንስተውታል። አሁን እንግዲህ ከአስራ ዘጠኝ ሰማኒያ ሶስት ጀምሮ ይታሰብ የነበረው ምንድን ነው ከዚህ በፊት የነበረው የዲሞክራሲ ዋና መሰረት የሆኑት የመሳሰብ ሀሳብን በነጻነት መግለጽ የመጻ ሌሎችም ሌሎችም መብቶች ይከበራሉ ተብሎ ነበር። ያ መብት አልተከበረም። ከዛ በኋላ ምን መጣ? ህዝቡ የተቃውሞ ድምፅ በየቦታው ያነሳል። አንዳንድ ጊዜም ብሄር የሆኑ የተቃውሞ ድምፆችን የዲሞክራሲ ድምፆች ናቸው። ሁለተኛ ደግሞ ትልቅ የምንላቸው ምንድን ነው? አይ ይሄ ሀገሪቱን የሚበታትን ሀገሪቱን ወደተለያየ ነውጥ አቅጣጫ የሚወስድ ነው እንጂ ኢትዮጵያን የሚገነባ አይደለም እየተባለም ኢትዮጵያነት ሲቀነቀን ነበረ። ያም እንደ ኋላ ቀርነት በአንድ በኩል ደግሞ ልክ ኢህአዴግ ለገነባው ስርዓት አደጋ ተደርጎ ተወሰደ። አሁን ትልቁ ምንድን ነው ብለን ብንወስድ አናው ነገር ሆኖ ነው የማገኘው። አቶ ገብሩ ያነሱት ህወሀት ከመጀመሪያውን ሲነሳ ትልቁ ነገር ምንድን ነው ይህ ህወሀት አነሳስ ይህ ሌለ ጥያቄ ይዞ የተነሳ የተነሱ ከታሪክ ምንረዳው እስካሁንም ካለው የሀገሪቱ ታሪክ የምንረዳው አንድ ነገር አለ። ይሄም ምንድን ነው? አስራ ዘጠኝ ስልሳ ስድስት ላይ የመሬት አዋጅ በታወጀበት ጊዜ ሁሉንም የመደብ ጥያቄ ፈጥቷል። ያ የመደብ ጥያቄ ደግሞ የብሔርን እንደ አለ እንኳ ከተባለ ፈጥቶታል። ህወሓት ሲነሳ የብሔርን ጥያቄ ከሌለበት አንስቶ በተነሳበት ጊዜ ለፖለቲካ ጥቅም እንጂ እውነቱ ለሀገሪቱ መፍትሄ ብሎ አደለም። ክልሎችን የማካለል ሁኔታ ህወሓት፣ በነገራችን ላይ ኢህአዴግም ሲሆን አሁን ያሉበት ደረጃ ሳይሆን ህዝሎቹ የከመፈላቸውን የሚይዙ የዲሞክራሲ ፋናዋጊ የመሆን እድል ነበረው። ያንን ተመተነ። አሁንም አንቆ የያዘው የትኛው ነው? ትናንት ከትናንት ወዲያ እኮ ያየነው ነገር ነው። አይ የሀገሪቱ የፖለቲካ አቅጣጫ ወይንም የሀገሪቱ ፖለቲከኞች ወይንም እኛ የፈጠርናቸው ድርጅቶችና ፖለቲከኞች እኛ በምናቀነቅነው መንገድ አልተጓዙም እየተባለ ነው የሚወራው። ይሄ ነው እንግዲህ የአቶ ዮሴፍ ንግግር የሌሎችም ንግግር። አንድ ሀገር እኮ ሀያ ሰባት አመት ቆይቶ አዲስ የፖለቲካ ጥመት ይነሳል፣ አዲስ የፖለቲካ ፍልስፍና ይነሳል፣ አዲስ የፖለቲካ ጥያቄ ይነሳል። ይሄን ያለመቀበል ነው እንግዲህ ቅድም አቶ ገብሩ እንዳሉት ትልቁ የኢትዮጵያ ፖለቲካ ማነቆ ሆኖ የተቀመጠው ህወሀት ውስጥ ያሉ የቀድሞ ፍልስፍና፣ ይሄ አብዮታዊ ዲሞክራሲ የሚባል አብዮታዊ ዲሞክራሲ የሚባል ፍልስፍና በፖለቲካ ፍልስፍና የለም። አብዮታዊ ዲሞክራሲ የሚባል አይዲዮሎጂ ከመጀመሪያውም የለም። ከነባራዊ ሁኔታ ተነስቶ ነው ሀገር የሚመራው። አንዳንድ ጊዜ ርዮት ዓለሙን ወደኋላ እናቆየው እስኪ፣ መጀመሪያ የሀገሪቱን እውነታ፣ የሀገሪቱን የፖለቲካ ጥያቄ፣ የህዝቡን ጥያቄ ምስማ ከዚህ ተነስተን ነው እና አንደኛው ትልቁ ችግር ምለው የህወሀት መስራቾች አቀንቃኞች ምኖች ምኖች የነበሩ ሰዎች አሁንም ለፖለቲካው መፍትሄ ግንባር መቀደም መሆን ሲገባቸው እነሱ እንደገና መሰናክል ሆነው መቀመጣቸው ነው። ይሄ አንድ ትልቅ ችግር ነው። ሁለተኛው ምለው ደግሞ በተለይ ለዶክተር ብርሃኑ ለአቶ ገብሩ አስራትም እንግዲህ በእነሱ አልፈርድም። እኔ ይህን ሀገር ሞክረውም ተጋፍጠው ብለውም የሄዱ ሰዎች ፣ ምክንያቱም ሀገሪቱ ትክክለኛ የፖለቲካ ስርዓት ባለመመስረቱ፣ እንደገና ተቃውሞን የሚያስተናግድ መድረክ ባለመፈጠሩ፣ ታግለው ታግለው የሚቻላቸውን ሁሉ ሞክረው ታስረውም ተፈተው የሄዱ ሰዎች ይሄን አልቃወማቸውም። ግን አንድ ነገር አለ፣ ሁላችንም መጋራት ያለብን እውነታ። በውጭ ያሉት ሀይሎች እንግዲህ የሚቻላቸውን ያክል በዚች ሀገር ላይ ዲሞክራሲ እንዲሰፍን ነገር አገሪቱ እንደ ወደ የሚፈለገው ነገር እንደምትመጣ እንድትመጣ ብዙ ጥረት አድርገዋል። በውስጥ ያሉ ኃይሎችም እየተረመጠመጡም ቢሆን የኢህአዴግን ጅራፍም ችለው ቢሆን ብዙ ነገር እያደረጉ ነው። ግን ውዝፍ አለብን፣ የፖለቲካ ውዝፍ እነ ብርሃኑን አሁን ለምሳሌ ግንቦት ሰባትም ይባላል ማንም ይባል ማንም ይባል እንግዲህ ይሄ ምን ምን ምንም ተደረገ በውጭ ያሉ የፖለቲካ ድርጅቶች አገር ውስጥ ገብተው ለምሳሌ የፖለቲካ ኃይላቸውን አጠናክረው በአጭር ጊዜ ውስጥ ሀገራዊ አቋም ይዘው ኃላፊነት የመሸከም አቅም ይኖራቸዋል። ገና ይፈጥናቸዋል። ሀገር ውስጥ ያሉ የፖለቲካ ድርጅቶች ደግሞ እንውሰድ ፌቆ፣ ሰማያዊ እንበል፣ እንደው ልንጠራቸው እንኳ ምንችል እነዚህስ ተዳክሞ የለም ወይ? በጅራ እነዚህስ ምናልባት እንደው ሀገሪቱን ወደ ተሻለ ነገር ለመምራት እንዲሉ እንኳ ቢሰጣቸው ቁመናቸው ምን ያክል ነው? የተዳከመ ነው። ግን ግንዛቤ ውስጥ ማስገባት አለብን። አሁን አቶ ገብሩ አስራት ያነሱት ትልቁ ነገር ምንድን ነው? እሺ ትግራይ እነዛም እንዲፈቱ ማቀንቀን አለበት። አውቀናቸው አናቅም። በነገራቸው የበቀለ ገርባ መብትና የአብርሃ ደስታ መብት እኩል ነው። ሁሉም ሲስተናገር የእነሱ መታሰር፣ የአብርሃ ደስታ መታሰር፣ የሌላውን መታሰር ነው። እኒያ እንዲፈቱ ማድረግ አንድ ነገር ነው። እንዲያ ሆኖ ግን ተፈታ። ሁሉም ንበስ የሚፈታው እውነት ከስር ነው የሚፈታው፣ ወይስ ከህሊናው ነው የሚፈታው? ነው ትልቁ ነገር። ያ ሁሉ የተከፈለው መስዋዕትነት ለመፈታት ነው አይደለም። ኢትዮጵያን ኢትዮጵያ ለማድረግ ነው። ቀጣዩ ምን መሆን አለበት የሚሉ ይመስለኛል። ለሰዓት ሽሚያ ነው ጣልቃ እየገባ ያለው። ቀጣዩ ትልቁ ነገር ምንድን ነው? ሀገሪቱ ውስጥ ያሉ ከሀገሮችም ያሉ የፖለቲካ ሀይሎችን አንድ ላይ አሰባስቦ ፖለቲካዊ መፍትሄ ዓመትን ፈጄ ሁለት ዓመትም ፈጄ መደረግ አለበት። መልካም። ሁለተኛው ደግሞ መነሳት ያለባቸው አንደኛ ይሄ ሲቪል ሶሳይቲ ላይ ረቀቀው አዋጅ መነሳት አለበት። ሁለተኛው የሽብርተኝነት አዋጅ መነሳት አለበት። እነዚህ ሁለቱ መነሳት አለ የአስቸኳይ ጊዜ አዋጁ ገደብ አሉ፣ ይነሳል፣ ትርጉሙም የለውም። አሁን በመታዋጁ ሰውን አንቆ የያዘው ሰውን የሚያስፈራራው የትኛው ነው? አንቆ የያዘው ማንም እንዳይንቀሳቀስ፣ ሁለተኛ ሽብርተኛ ብሎ ሰውን የሚያሸማቅቀው አዋጅ እነዚህ መነሳት አለባቸው ነው አመሰግናለሁ ዶክተር ብርሃኑ ቀደም ሲል የወጣችሁበትንም ሁኔታ ከሚረዳ አሁንም የምታበረክቱትን አስተዋጽኦ ከግምት ባስገባ መንፈስ ወደ ሀገር ውስጥ መግባት አለቦት ብለዋል ባጭሩ ይመልሱልኝ ማንም እንዲጠይቀን ማንም እንዲለምነን አንፈልግም እኛ ምንፈልገው ነገር ይሄ ምንም ጥያቄ የለውም ሀገር ውስጥ ገብቶ መታገል በሰለጠነ ሁኔታ አይ ቲንክ ብዙ ሰው እኮ ይረሰዋል አስር አመት ነው መሰለኝ ምርጫ ዘጠና ሰባት በዛ ጊዜ እኮ በሰላማዊ መንገድ በውይይት በድርድር ሀሳብ በማቅረብ እንፈታተን ተባብለን ገብተን ነው እስር ቤት የከጠጡን። ሶ ዝም ብሎ መግባት አይደለም። መጀመሪያ እንደዛ አይነት ፖለቲካ እንዲካሄድ የሚያስችል ሁኔታ መኖር አለበት። እነኝን ነገሮች እስከተፈቱ ድረስ እኛ ታዲያ ምን እናደርጋለን? ሌላ እንደ ድርጅት የተቋቋምነው እንዲህ አይነት የፖለቲካ ማህበረሰብ እንዲፈጠር ነው። እኛ ኖርንበት አልኖርንበት እንደ ሁለተኛ ደረጃ ጥያቄ ነው። ለእኛ ዋናው ጥያቄ ኢትዮጵያ ከዚህ ውርደት ማብቃት አለበት። ይሄ ውርደት ማቆም አለበት። መልካም እንደ ዜጎች የምንኖርበት ሀገር ሊኖረን ይገባል። እንደዛ አይነት ስርዓት ይፈጠር ነው። ለዛም የሚሆን በነጻነት መወያየት የሚቻልበት ሰው የፖለቲካ ድርጅቶች እንደፈለጋቸው ማደራጀት የሚችሉበት እንዲያው በነጻነት የሚንቀሳቀሱበት እነኚህ ነገሮች እስካሉ ድረስ እኛ ኮምን ምሹ እዛ መሄድ አስቸጋሪ ነገር አለም። እኛ ሀገር ውስጥ ነው ያለ ነው፣ በተወሰነ ደረጃ ብዙ አባሎቻችን ሀገር ውስጥ ነው ያሉት። አሁንም እሱ ችግር አይደለም። በእኛ በኩል ችግር አይግባችሁ። እና እነኚህ ነገሮች ተግባራዊ መሆናቸውን እናረጋግጥ፣ በቶሎ እናርገው፣ የሰለጠነ ፖለቲካ ውይይት ውስጥ እንግባ ነው። መልካም ወደ ትልቁ ጥያቄ ነው የሚወስደው መንገዶች ይጀመሩ ነው የሚለው ዶክተር አንማው ይቅርታ የእርስ ነው የመጨረሻው ጥያቄ ያን ቀደም የገለጹትን መነቃቃት የፈጠረቦት እንደ እርሶም ቃል ከተስፋ መቁረጥ በአገሮ ጉዳይ እንደ ዜጋ ተስፋው እንዲለመልም ያደረገው ሁኔታ ዳር የደረሰ ውጤት እንዲኖረው የሁሉም የሆነች አገር ምናልባት መቋጫ ሊሆን ይችላል። ዘለቂታ እንዲኖረው ስጋት ናቸው የሚሏቸውን አንድ ሁለት ይበሉና የሚሻል የሚመስሎትም መንገድ ሻላ አላ መጀመሪያ ነጻ ምርጫ ወደሚለው ነው የሚወስደን፣ ሁሉ ነገር ነጻ ምርጫ መኖር አለበት ብለዋል፣ አቶ ገብሩም ወደ ነፃ ምርጫ እንዴት እንሄዳለን? የሚለው ነው ችግሩ። አቶ ሌንጮ ኤርፖርት ላይ ሲገቡ ሲጠየቁ፣ ካፈሙዝ ድል ዲሞክራሲ አይመነጭም በሂደትም በልምድም አይተነዋል ብለዋል። በጣም ጥሩ አባባል ነው። ለምሳሌ ዘጠና ሰባት ነፃ ምርጫ እንዴት መጣ ብትለኝ፣ አቶ መለስ ስለፈቀዱ ነው ያኔ ነፃ ምርጫ የመጣው። ለምን ፈቀዱ? የተደራጀ ሀይል የለም፣ ተቃዋሚዎቹ የተበታተኑ ናቸው። ስለዚህ የትም አይደርሱም። የስኒ ማዕበል ይሆናሉ በሚል ሚስ ካልኩሌትድ ሆኖ ነው ዘጠና ሰባት የተከሰተው። ሁለት ወር እስከሚቀረው ወር እስከሚቀረው ድረስ እኔ እንዲህ አይነት ነገር ይኖራል ብዬ ገምቼ አላውቅም። በኋላ ግን የሆነውን አይተናል። የሆነው ሲሆን ተመልሶ ወደ ነበረበት እንዲሄድ ተደረገ ይሆናል ብሎ ያሰበ ሰው የለም። ግን ተመልሶ አሁን ዶክተር ብርሃኑ እንዳለው የነበረን ተስፋ ተመልሶ ጨለመ። አሁን ደግሞ ይሄ ተስፋ መጣ። ይሄ ተስፋ እንዴት መጣ? ያ ተስፋ ለምን ከሰመ ያኛው የከሰመው እንደኔ አስተያየት ያን ጊዜ በተለይ በአማራና ኦሮሞ በተባሉ ግሩፖች መካከል የተፈጠረው ስሜት አብዛኛው ከላይ በምሁራን በኩል እኔ እስከማውቀው ድረስ የነበረው ስሜት ቅንጅትን እንደ ጠቅላላ ኢትዮጵያዊ ስሜት አድርጎ አለመውሰድ፣ የአማራ ድርጅት አድርጎ መውሰድ እና በዛ ምክንያት ለመቀልበስ ብዙ ሳይቸገር ቀርቷል። ስርዓቱ ተመልሶ ወደ አፈናው ለመግባት ሳይቸገር ቀርቷል። አሁን ደግሞ ይሄ መጥቷል። ይሄኛው ተስፋ ተመልሶ እንደማይቀለበስ በምን እናረጋግጣለን የሚለው ነው አሁን ጥያቄው። እንደ በፊቱ አይሆንም፣ ምክንያቱም አሁን ያኛው ቅድም የነበረው ስጋት ተወግዷል ባይነኝ፣ ነ ትክክለኛ አጫጫ መጥቷል ባይነኝ። መልካም ውይይቱ ይቀጥላል። ዶክተር ብርሃኑ ነጋ፣ አቶ አበባው አያሌው፣ ዶክተር አንማው አንተነ፣ አቶ ገብሩ አስራት፣ ሁላችሁንም ለጊዜያቸው አመሰግናለሁ። በሌላ ውይይት መልሰን እናገኛችኋለን። ለአሁኑ ግን እግዜር ይስጥልኝ እናመሰግናለ አሉላንና እንግዶቹን እናመሰግናለን። ቀጣዩም በአሉላ ከበደ የተሰናዳ ዝግጅት ነው የሚሆነው። በ19ና በ25 ሜትር ባንድ ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። እሰጥ አገባ በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር አመጣለሁ የሚለውና እንዲያመጣ የሚጠበቀው ለውጥና ምላሽ የሁለት ወገን እይታዎችን ለመቃኘት የታለሙ ጭብጦች ላይ ያተኮረ ተከታታይ ክርክር ነው። እሰጥ አገባ ለምሽቱ ይዞ የቀረበው ተከራካሪዎች አቶ መኮንን ካሳ ቀድሞ የኢህአዴግ የድጋፍ ማህበር በዩናይትድ ስቴትስ ሰብሳቢ የነበሩ ከዩናይትድ ስቴትሷ የዋሽንግተን ግዛት ከተማ ከሲያትል እና በኢትዮጵያ ጉዳዮች ላይ ባተኮሩ ጽሁፎቹ የሚታወቀው አቶ ክንፉ አሰፋ በኔዘርላንድስ የአምስተርዳም ከተማ ነዋሪ ጋዜጠኛ ነው። መስመሩን ላሉላና ለእንግዶቹ አቶ ገብሩ አመሰግናለው። የለውጥ ጅምሮቹ ዘለቄታ ተቋማዊ መሰረት ያለው ሂደት እንዲኖር፣ ለውጡ የአመለካከትና ከዚያ የሚመነጭ የፖሊሲ ቅርጽ እንዲኖረው አጥብቀው አንስተዋል። ተናጋሪውን ቀደም ብሎ የጠቀሷቸውን ዶክተር ደብረ ጽዮንንም ሆነ ሌሎች ከፍተኛ የቀድሞ አመራሮችን ለተጨማሪ ማብራሪያና ና ቀጣዩን አቅጣጫ አስመልክቶ ላላቸው አስተያየት እንጋብዛለን። አቶ አበባው በቀጥታ ወደ እርሶ ልመለስ። ፈተናዎቹ በከፊልም ቢሆን አለፍ አለፍ እያሉ በተለያዩ ተናጋሪዎች ተነስተዋል ሲባል እርስዎ ቅድም ጀመር አድርገውት ነበር። ዋና ዋና የሚመስሎት ዛሬ ይመጣል ተብሎ የሚፈለገው ለውጥ ያ ዲሞክራሲ በኢትዮጵያ እንዲሰፍን የሚፈለግበት ሁኔታ እንቅፋት ሊሆኑ ይችላሉ የሚሏቸው ፈተናዎች የትኞቹ ናቸው ለእርስዎ? አሉላ አቶ ገብሩ አስራትም አንስተውታል። አሁን እንግዲህ ከአስራ ዘጠኝ ሰማኒያ ሶስት ጀምሮ ይታሰብ የነበረው ምንድን ነው? ከዚህ በፊት የነበረው የዲሞክራሲ ዋና መሰረት የሆኑት የመሳሰብ ሀሳብን በነጻነት በመግለጽ የመጻ ሌሎችም ሌሎቹ መብቶች ይከበራሉ ተብሎ ነበር። ያ መብት አልተከበረም። ከዛ በኋላ ምን መጣ? ህዝቡ የተቃውሞ ድምፅ በየቦታው ያነሳል። አንዳንድ ጊዜም ብሄርደክ የሆኑ የተቃውሞ ድምፆችን የዲሞክራሲ ድምፆች ናቸው። ሁለተኛ ደግሞ ትልቅ ምን እንላቸው? ምንድን ነው አይ ይሄ ሀገሪቱን የሚበታትን ሀገሪቱን ወደ ተለያየ ለውጥ አቅጣጫ የሚወስድ ነው እንጂ ኢትዮጵያን የሚገነባ አይደለም እየተባለም ኢትዮጵያዊነት ሲቀነቀን ነበረ። ያም እንደ ኋላ ቀርነት በአንድ በኩል ደግሞ ልክ ኢህአዴግ ለገነባው ስርዓት አደጋ ተደርጎ ተወሰደ። አሁን ትልቁ ምንድን ነው ብለን ብንወስድ አናው ነገር ሆኖ እኔ የማገኘው አቶ ገብሩ ያነሱት ህወሀት ከመጀመሪያው ሲነሳ ትልቁ ነገር ምንድነው፣ ይህ ህወሀት አነሳስ ይህ ሌለ ጥያቄ ይዞ ነው የተነሳ። ከታሪክ የምንረዳው እስካሁንም ካለው የሀገሪቱ ታሪክ የምንረዳው አንድ ነገር አለ። ይህም ምንድን ነው? አስራ ዘጠኝ ስልሳ ስድስት ላይ የመሬት አዋጅ በታወጀበት ጊዜ ሁሉንም የመደብ ጥያቄ ፈጥቷል። ያ የመደብ ጥያቄ ደግሞ የብሔርን እንደ አለ እንኳ ከተባለ ፈጥቶታል። ህወሀት ሲነሳ የብሔርን ጥያቄ ከሌለበት አንስቶ በተነሳበት ጊዜ ለፖለቲካ ጥቅም እንጂ እውነቱ ለሀገሪቱ መፍትሄ ብሎ አይደለም። ክልሎችን የማካለል ሁኔታ ህወት በነገራችን ላይ ኢህአዴግም ሲሆን አሁን ያሉበት ደረጃ ሳይሆን ሌሎች የፈለፈላቸውን የዲሞክራሲ ፋናዋጊ የመሆን እድል ነበረው። ያንን ተመሰነ አሁንም አንቆ የያዘው የትኛው ነው? ትናንት ከትናንት ወዲያ እኮ ያየነው ነገር ነው። አይ የሀገሪቱ የፖለቲካ አቅጣጫ? ወይንም የሀገሪቱ ፖለቲከኞች ወይንም እኛ የፈጠርናቸው ድርጅቶችና ፖለቲከኞች እኛ በምናቀነቅነው መንገድ አልተጓዙም እየተባለ ነው የሚወራው። ይህ ነው እንግዲህ የአቶ ዮሴፍ ንግግር የሌሎችን ንግግር። አንድ ሀገር እኮ ሀያ ሰባት አመት ቆይቶ አዲስ የፖለቲካ ቅኝት ይነሳል፣ አዲስ የፖለቲካ ፍልስፍና ይነሳል፣ አዲስ የፖለቲካ ጥያቄ ይነሳል። ይሄን ያለመቀበል ነው እንግዲህ ቅድም አቶ ገብሩ እንዳሉት ትልቁ የኢትዮጵያ ፖለቲካ ማነቆ ሆኖ የተቀመጠው ህወሓት ውስጥ ያሉ የቀድሞ ፍልስፍና፣ ይሄ አብዮታዊ ዲሞክራሲ የሚባል አብዮታዊ ዲሞክራሲ የሚባል ፍልስፍና በፖለቲካ ፍልስፍና የለም። አብዮታዊ ዲሞክራሲ የሚባል አይዲዮሎጂ ከመጀመሪያውም የለም። ከነባራዊ ሁኔታ ተነስቶ ነው አገር የሚመራው። አንዳንድ ጊዜ ርዮት አለሙን ወደኋላ እናቆየው እስኪ፣ መጀመሪያ የሀገሪቱን እውነታ፣ የሀገሪቱን የፖለቲካ ጥያቄ፣ የህዝቡን ጥያቄ ምስማ ከዚህ ተነስተን ነው እና አንደኛው ትልቁ ችግር ምለው የህወሀት መስራቾች አቀልቃኞች ምኖች ምኖች የነበሩ ሰዎች አሁንም ለፖለቲካው መፍትሄ ግንባር መቀደም መሆን ሲገባቸው እነሱ እንደገና መሰናክል ሆነው መቀመጣቸው ነው። ይሄ አንድ ትልቅ ችግር ነው። ሁለተኛው ምለው ደግሞ በተለይ ለዶክተር ብርሃኑ ለአቶ ገብሩ አስራትም እንግዲህ በእነሱ አልፈርድም እኔ ይሄን ሀገር ሞክረውም ተጋፍተውም ብለውም የሄዱ ሰዎች ምክንያቱም አገሪቱ ትክክለኛ የፖለቲካ ስርዓት ባለመመስረቱ እንደገና ተቃውሞን የሚያስተናግድ መድረክ ባለመፈጠሩ ታግለው ታግለው የሚቻላቸውን ሁሉ ሞክረው ታስረውም ተፈተው የሄዱ ሰዎች፣ ይሄን አልቃወማቸውም። ግን አንድ ነገር አለ፣ ሁላችንም መጋራት ያለብን እውነታ፣ በውጭ ያሉት ኃይሎች እንግዲህ የሚቻላቸውን ያክል በዚች ሀገር ላይ ዲሞክራሲ እንዲሰፍን ሀገሪቱ እንደ ወደ የሚፈለገው ነገር እንደምትመጣ እንድትመጣ ብዙ ጥረት አድርገዋል። በውስጥ ያሉ ኃይሎችም እየተረመጠመጡም ቢሆን የኢህአዴግ እንጅራፍም ችለው ቢሆን ብዙ ነገር እያደረጉ ነው። ግን ውዝፍ አለብን፣ የፖለቲካ ውዝፍ እነ ብርሃኑን አሁን ለምሳሌ ግንቦት ሰባትም ይባላል ማንም ይባል ማንም ይባል እንግዲህ ይሄ ምን ምን ምንም ተደረገ። በውጭ ያሉ የፖለቲካ ድርጅቶች አገር ውስጥ ገብተው ለምሳሌ ፖለቲካ ኃይላቸውን አጠናክረው በአጭር ጊዜ ውስጥ ሀገራዊ አቋም ይዘው ኃላፊነት የመሸከም አቅም ይኖራቸዋል። ገና ይፈጥናቸዋል። ሀገር ውስጥ ያሉ የፖለቲካ ድርጅቶች ደግሞ እንውሰድ፣ ፌቁ አለ፣ ሰማያዊ እንበል፣ እንደው ልንጠራቸው እንኳ የምንችል እነዚህስ ተዳክሞ የለም ወይ? በጅራ እነዚህስ ምናልባት እንደው ሀገሪቱን ወደ ተሻለ ነገር ለመምራት እድሉ እንኳ ቢሰጣቸው ቁመናቸው ምን ያክል ነው? የተዳከመ ነው ግን ግንዛቤ ውስጥ ማስገባት አለብን። አሁን አቶ ገብሩ አስራት ያነሱት ትልቁ ነገር ምንድን ነው? እሺ ትግራይ ሊያት ተፈተዋል። እነዛን እንዲፈቱ ማቀንቀን አለበት። አውቀናቸው አናቅም። በነገራቸው የበቀለ ገርባ መብትና የአብርሃ ደስታ መብት እኩል ነው። ሁሉም ሲስተናገር የእነሱ መታሰር፣ የአብርሃ ደስታ መታሰር፣ የሌላውን መታሰር ነው። እኒያ እንዲፈቱ ማድረግ አንድ ነገር ነው። እንዲያ ሁኖ ግን ተፈታ ሁሉም ንበስ የሚፈታው እውነት ከስር ነው የሚፈታው ወይስ ከህሊናው ነው የሚፈታው ነው ትልቁ ነገር ያ ሁሉ የተከፈለው መስዋዕትነት ለመፈታት ነው አይደለም። ኢትዮጵያን ኢትዮጵያ ለማድረግ ነው። ቀጣዩ ምን መሆን አለበት የሚሉ ይመስለኛል። ለሰዓት ሽሚያ ነው ጣልቃ እየገባሁ፣ ቀጣዩ ትልቁ ነገር ምንድን ነው? ሀገሪቱ ውስጥ ያሉ ከሀገሮችም ያሉ የፖለቲካ ኃይሎችን አንድ ላይ አሰባስቦ ፖለቲካዊ መፍትሄ አመትን ፈጄ ሁለት አመትም ፈጄ መደረግ አለበት። ሁለተኛው ደግሞ መነሳት ያለባቸው አንደኛ ይሄ ሲቪል ሶሳይቲ ላይ ረቀቀው አዋጅ መነሳት አለበት። ሁለተኛው የሽብርተኝነት አዋጁ መነሳት አለበት። እነዚህ ሁለቱ መነሳት አለበት። የአስቸኳይ ጊዜ አዋጁ ገደብ አሉ ይነሳል፣ ትርጉምም የለውም። አሁን በመታዋጁ ሰውን አንቆ የያዘው ሰውን የሚያስፈራራው የትኛው ነው? አንቆ የያዘው ማንም እንዳይንቀሳቀስ፣ ሁለተኛ ሽብርተኛ ብሎ ሰውን የሚያሸማቅቀው አዋጅ እነዚህ መነሳት አለባቸው። ነው አመሰግናለሁ። ዶክተር ብርሃኑ ቀደም ሲል የወጣችሁበትንም ሁኔታ ከሚረዳ አሁንም የምታበረክቱትን አስተዋጽኦ ከግምት ባስገባ መንፈስ ወደ ሀገር ውስጥ መግባት አለቦት ብለዋል። ባጭሩ ይመልሱልኝ። ማንም እንዲጠይቀን ማንም እንዲለምነን አንፈልግም። እኛ ምንፈልገው ነገር ይሄ ምንም ጥያቄ የለውም። ሀገር ውስጥ ገብቶ መታገል በሰለጠነ ሁኔታ አይ ቲንክ። ብዙ ሰው እኮ ይረሰዋል። አስር አመቶ ነው መሰለኝ ምርጫ ዘጠና ሰባት በዛ ጊዜ እኮ በሰላማዊ መንገድ በውይይት በድርድር ሀሳብ በማቅረብ እንፈታተን ተባብለን ገብተን ነው እስር ቤት የከተቱን። ሶ ዝም ብሎ መግባት አይደለም። መጀመሪያ እንደዛ አይነት ፖለቲካ እንዲካሄድ የሚያስችል ሁኔታ መኖር አለበት። እነኝን ነገሮች እስከተፈቱ ድረስ እኛ ታዲያ ምን እናደርጋለን? ሌላ እንደ ድርጅት የተቋቋም ነው እንዲ አይነት የፖለቲካ ማህበረሰብ እንዲፈጠር ነው። እኛ አኖርንበት አልኖርንበት እንደ ሁለተኛ ደረጃ ጥያቄ ነው። ለእኛ ዋናው ጥያቄ ኢትዮጵያ ከዚህ ውርደት ማብቃት አለበት። ይሄ ውርደት ማቆም አለበት። መልካም እንደ ዜጎች የምንኖርበት ሀገር ሊኖረን ይገባል። እንደዛ አይነት ስርዓት ይፈጠር ነው። ለዛም ይሆን በነጻነት መወያየት የሚቻልበት ሰው የፖለቲካ ድርጅቶች እንደፈለጋቸው ማደራጀት የሚችሉበት እዲያው በነጻነት የሚንቀሳቀሱበት እነህ ነገሮች እስካሉ ድረስ እኛ ኮምን የሚሸለን እዛ መሄድ አስቸጋሪ ነገር አለም። እኛ ሀገር ውስጥ ነው ያለ ነው፣ በተወሰነ ደረጃ ብዙ አባሎቻችን ሀገር ውስጥ ነው ያሉት። አሁንም እሱ ችግር አይደለም፣ በእኛ በኩል ችግር አይግባቸ ና እነ ነገሮች ተግባራዊ መሆናቸውን እናረጋግጥ፣ በቶሎ እናርገው፣ የሰለጠነ ፖለቲካ ውይይት ውስጥ እንግባ ነው። መልካም ወደ ትልቁ ጥያቄ ነው የሚወስደው መንገዶች ይጀመሩ ነው የሚለው ዶክተር አንማው ይቅርታ የእርስዎ ነው የመጨረሻው ጥያቄ። ያን ቀደም የገለጹትን መነቃቃት የፈጠረቦት እንደ እርሶም ቃል ከተስፋ መቁረጥ በአገሮ ጉዳይ እንደ ዜጋ ተስፋው እንዲለመልም ያደረገው ሁኔታ ዳር የደረሰ ውጤት እንዲኖረው የሁሉም የሆነች አገር ምናልባት መቋጫ ሊሆን ይችላል ዘለቂታ እንዲኖረው ስጋት ናቸው የሚሏቸውን አንድ ሁለት ይበሉና የሚሻል የሚመስሎትን መንገድ እሻላ መጀመሪያ ነጻ ምርጫ ወደሚለው ነው የሚወስደን ሁሉ ነገር ነጻ ምርጫ መኖር አለበት ብለዋል። አቶ ገብሩም ወደ ነጻ ምርጫ እንዴት እንሄዳለን? የሚለው ነው ችግሩ። አቶ ሌንጮ ኤርፖርት ላይ ሲገቡ ሲጠየቁ ከአፈሙዝ ድል ዲሞክራሲ አይመነጭም፣ በሂደትም በልምድም አይተነዋል ብለዋል። በጣም ጥሩ አባባል ነው። ለምሳሌ ዘጠና ሰባት ነጻ ምርጫ እንዴት መጣ ብትለኝ፣ አቶ መለስ ስለፈቀዱ ነው። ያኔ ነጻ ምርጫ የመጣው ለምን ፈቀዱ? የተደራጀ ሀይል የለም፣ ተቃዋሚዎቹ የተበታተኑ ናቸው። ስለዚህ የትም አይደርሱም የስኒ ማዕበል ይሆናሉ በሚል ሚስ ካልኩሌትድ ሆኖ ነው ዘጠና ሰባት የተከሰተው። ሁለት ወር እስከሚቀረው ወር እስከሚቀረው ድረስ እኔ እንዲህ አይነት ነገር ይኖራል ብዬ ገምቼ አላውቅም። በኋላ ግን የሆነውን አይተናል። የሆነው ሲሆን ተመልሶ ወደ ነበረበት እንዲሄድ ተደረገ ይሆናል ብሎ ያሰበ ሰው የለም። ግን ተመልሶ አሁን ዶክተር ብርሃኑ እንዳለው የነበረን ተስፋ ተመልሶ ጨለመ። አሁን ደግሞ ይሄ ተስፋ መጣ። ይሄ ተስፋ እንዴት መጣ? ያ ተስፋ ለምን ከሰመ? ያኛው የከሰመው እንደኔ አስተያየት ያን ጊዜ በተለይ በአማራና ኦሮሞ በተባሉ ግሩፖች መካከል የተፈጠረው ስሜት አብዛኛው በተለይ በምሁራን በኩል እኔ እስከማውቀው ድረስ የነበረው ስሜት ቅንጅትን እንደ ጠቅላላ ኢትዮጵያዊ ስነት አድርጎ አለመውሰድ የአማራ ድርጅት አድርጎ መውሰድ እና በዛ ምክንያት ለመቀልበስ ብዙ ሳይቸገር ቀርቷል። ስርአቱ ተመልሶ ወደ አፈናው ለመግባት ሳይቸገር ቀርቷል። አሁን ደግሞ ይሄ መጥቷል። ይሄኛው ተስፋ ተመልሶ እንደማይቀለበስ በምን እናረጋግጣለን የሚለው ነው አሁን ጥያቄ። እንደ በፊቱ አይሆንም፣ ምክንያቱም አሁን ያኛው ቅድም የነበረው ስጋት ተወግዷል ባይነኝ ነው። ትክክለኛው አቅጣጫ መጥቷል ባይነኝ መልካም ውይይቱ ይቀጥላል። ዶክተር ብርሃኑ ነጋ፣ አቶ አበባው አያሌው፣ ዶክተር አንማ ዋንተነ አቶ ገብሩ አስራት ሁላችሁንም ለጊዜያቸው አመሰግናለሁ። በሌላ ውይይት መልሰን እናገኛችኋለን። ለአሁኑ ግን እግዜር ይስጥልኝ እናመሰግናለሁ። አሁን የተከበራችሁ አድማጮች ከመሰናበታችን በፊት ማጠቃለያ ዜና። አንድ የዩናይትድ ስቴትስ የልዩ ዘመቻ ወታደር ትላንት ደቡብ ምዕራብ ሶማሊያ ውስጥ ከአልቃይዳ ጋር ግንኙነት ባላቸው ነውጠኞች ተገድሏል። ሌሎች አራት ቆስለዋል። ጥቃቱ የደረሰው ገና በመታነጽ ላይ ባለ የፍተሻ ኬላ ላይ መሆኑ ተዘግቧል። የዩናይትድ ስቴትስ ኃይሎች አካባቢውን ከአልሻባብ ነውጠኛው ቡድን ለማጽዳት የተሰማሩትን የሶማሊያና ኬንያ ወታደሮች ለመርዳት ምሽጎችን በመቆፈርና ሌሎች የመከላከያ ዘዴዎችን በመስራት ላይ እንደነበሩም የአሜሪካ ባለሥልጣናት ተናግረዋል። ባለፉት ሁለት ዓመታት ጊዜ ውስጥ አንድ የዩናይትድ ስቴትስ ወታደር ሶማሊያ ውስጥ ሲገደል የትላንቱ ለሁለተኛ ጊዜ መሆኑ ነው። አልሻባብ የሮመዳን ጾም ከገባ ወዲህ ጥቃት ማድረሱን ጨምሯል። ዜናው አበቃ። የአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጸመ። አብራችሁን ስላመሻችሁ እናመሰግናለን። ነገ እሁድ በሶስት ሰዓት እስከምንገናኝ ሰላም፣ በደህና አደሩ።